ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የምሽቱን መሰናዷችንን እናስታውቃችሁ። መግለጫ ሲያወጡ የታጠቁ ኃይሎች ብለው ነው የሚጠሩት። የታጠቁ ኃይሎች ሲሉ አልሸባብን ይሆን ሌሎች አሸባሪዎችን ይሆን ለነጻነት ተዋጊውን ፋኖ ይሆን የሰሜን ፓርክ ዘበኞችን ይሆን እኛ አናውቅም። ስለዚህ የታጠቀ ኃይል ብለው ነው የሚጠሩት። መጀመሪያ እኛ ስም አለን ፋኖ የሚል ስም አለ። በስማችንም አልጠሩንም፣ ግብዣ አላደረጉትንም። ሀገራዊ ምክክርን በተመለከተ ዘገባለን ሌሎች ጥንቅሮችም አሉ ና የደንገረሙ የምሽቱን መስተናደር በመምራት ኤልያስ አስማራ ደግሞ በድምፅና ምስል ምህንድስና ከመላው የአሜሪካ ድምፅ የዲጂታል እንዲሁም የስቱዲዮ ባለሙያዎች ጋር በመሆኑ አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የኦሮሞ ነጻነት ሰራዊትና የአማራ ፋኖ የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ ሰላም ሊያመጣ የሚችል ሕጋዊ ድርጅት መሆኑን እንደማይቀበሉት ለአሜሪካ ድምጽ ተናግረዋል። ሁለቱም አካላት ኮሚሽኑ ሲዋቀር አንስቶ ምንም አይነት ተሳትፎ አለማድረጋቸው፣ እንዲሁም ኮሚሽኑ በመንግስት በጀት የሚንቀሳቀስ በመሆኑ በገለልተኝነቱ ላይ ጥያቄ እንደሚያስነሳበት ገልጸዋል። በዙሪያ የተጠናቀረው ዘገባ ይቀጥላል። ከተቋቋመ ሁለት አመታትን ያስቆጠረው የኢትዮጵያ ሀገራዊ የምክክር ኮሚሽን በሽግግር ፍትህ እና በሀገራዊ ሰላም ዙሪያ የሚሳተፉ አካላት የተለያዩ ሀገራዊ አጀንዳዎችን እንዲያዘጋጁ ከሳምንታት በፊት ጠይቋል። ይሁን እንጂ ኢትዮጵያ ውስጥ በአሁኑ ሰዓት በትጥቅ ትግል ላይ የሚገኙት የኦሮሞ ነጻነት ሰራዊትና የአማራ ፋኖ ምንም አይነት ህጋዊ የሆነ የሰላም ጥሪ ግብዣ እንዳልደረሳቸው ለአሜሪካ ድምጽ ተናግረዋል። አቶ ማርሸት ፀሐዩ የአማራ ፋኖ በጎጃም ቃል አቀባይ ናቸው። መግለጫ ሲያወጡ የታጠቁ ኃይሎች ብለው ነው የሚጠሩት። የታጠቁ ኃይሎች ሲሉ አልሸባብን ይሆን ሌሎች አሸባሪዎችን ይሆን ለነጻነት ተዋጊውን ፋኖን ይሆን የሰሜን ፓርክ ዘበኞችን ይሆን እኛ አናቅም። ስለዚህ የታጠቀ ኃይል ብለው ነው የሚጠሩት። መጀመሪያ እኛ ስም አለን፣ ፋኖ የሚል ስም አለን። በስማችንም አልጠሩንም ግብዣም አላደረጉልን። በተመሳሳይ ተቀማጭነታቸው በካናዳ የሆነው የኦሮሞ ነጻነት ሰራዊት አማካሪ አቶ ጂሬኝ ጉደታ ይህ መደበኛ በሆነ መልኩ ስለ ሀገራዊ ምክክሩ ከኮሚሽኑ አባላት ጋራ ከተወያዩት ውጭ የኦሮሞ ነጻነት ሰራዊት እስካሁን ድረስ ምንም አይነት መደበኛ ጥሪ እንዳልተቀበለ አስታውቀዋል። የሽግግር ፍትህ ወይም ደግሞ ትራንዚሽናል ጀስቲስ እና ናሽናል ዳያሎግ ምክክር የሚባለው ነገር ያው ለረዥም ጊዜ ስንሰማው ነበረ ግብዣ ተደርጎላችኋል የሚለው ግብዣ ሳይሆን፣ ኢንፎርማሌ የተከበሩ ሰዎች እዛ የምናውቃቸው ከሽግግር ኮሚሽን ውስጥ ያሉ ያናገሩን አሉ። ኢንፎርማል የሆነ ንግግር ማለት ነው። ከዛ በተረፈ የተደረገልን ግብዣም የለም። ቢደረግልንም ኮሚሽኑን ራሱ አወቃቀሩ፣ ኢትዮጵያ ውስጥ ያለው ሁኔታ በአጠቃላይ ለእንደዚህ አይነት ጉዳይ የሚጋብዝ ስላልሆነ ምንም ትርጉም ያለው ጉዳይ አይሆንም። የአማራ ፋኖ በጎጃም ቃል አቀባዩ አቶ ማርሸት የአማራ ፋኖ በኮሚሽኑ አመሰራረት ላይና ገለልተኛነት ላይም እምነት እንደሌለው አስታውቋል። የሽግግር ፍትህ የሚባለው ተቋም ከአመሰራረቱ ነው ጥያቄያችን። መጀመሪያ ስፖንሰር የሚደረገው ከብልጽግና ነው። ሰዎቹ የሽግግር ፍትህ ኮሚቴ አባላት አመራሮቹ ስራውን የሚያሳልጡት በሙሉ ከመንግስት ዩኒቨርሲቲዎች የተመለመሉ ሰዎች ናቸው። አበል የሚከፍላቸው ራሱ ስርአቱ ነው ብልጽግና ነው። ሁኔታቸውን፣ ደህንነታቸውን የሚያስጠብቅላቸው ብልጽግና ነው። ለስብሰባ ለምክክር አዳራሽ የሚፈቅድላቸው ብልጽግና ነው። ስለዚህ የአንድ ወላጅ ልጆች ናቸው ማለት ነው። ስለዚህ አሁን ብልጽግና ለመውደቅ የቀረውን ጊዜ ለማራዘን ሲል የተፈጠረ ተቋም ስለሆነ በሽግግር ፍትህ ስም በመካካስ፣ በመነጋገር፣ በመወቃቀስ በናሽናል ዲያሎግ ስም ስርዓትን የማስቀጠር ፕሮጀክት ስለሆነ እኛ ደግሞ ስርዓቱ መቀጠል የለበትን ብለን ስለምናምን የሽግግር ፍትህን ማንቀበለው። የኦሮሞ ነጻነት ተወካዩ አቶ ጂሬኝ ኮሚሽኑ ሲዋቀር አንስቶ ፓርቲያቸው አለመሳተፉም በዚህ የተነሳም የኦሮሞ ነጻነት ሰራዊት በኮሚሽኑ እምነት ሊያዳብር አለመቻሉን ይገልጻሉ። የፖለቲካ ጥያቄ አለን። የፖለቲካ ጥያቄ ትጥቅ እንድናነሳ ጋብዞናል። ስለዚህ ያንን ጥያቄ መንግስት መልስ ብለው ከሚለው አካላት በሙሉ ጋር ቁጭ ብሎ መነጋገር ያስፈልገዋል። ከተነጋገረ በኋላ ጋራ የሆነ ፍኖተ ካርታ አስቀምጦ ምክክር ወይም እርቅ ማን ያንን ሊያስተባብርልን ይችላል የሚለውን በጋራ ነው መመስረት የሚገባሽ አንድ የመንግስት አካል ብቻውን ለናሽናል ዳያሎግ ኮሚሽን ሰው መድብ ያለው ብለው ሲል እዚሁ ጋር ነው ፍትሐዊነቱ የሚያቆመው ማለት ነው። ሌሎች አካላትም ሌሎች የፖለቲካ ድርጅቶችም የታጠቁ አካላትም ሁላቸውም አንድ ላይ ሊያቋቁሙት የሚገባ ነገር ነው ማለት ነው። ከዚያ በኋላ ከጦርነት ውስጥ ተወጥቶ ንግግር ኖሮ ከንግግሩ በኋላ በረዥም ጊዜ ውስጥ ህብረተሰቡ እየተነጋገረ እንዴት አድርጎ ቁስሉን እያዳነ እየተግባባ ሀገር እየገነባ ለወደፊት አፖ መኖር ይችላል። ሚ ለረዥም ጊዜ የሚካሄድ ነገር ነው። ናሽናል ዳያሎግ ግን ወደ ናሽናል ዳያሎግ ለመግባት ራሱ መጀመሪያ ጦርነት መቆም መቻል አለበት። ጦርነት መቆም ብቻ አይደለም፣ የሚዋጉት ሀይላዎች አንድ ላይ መጥተው ተነጋግረው የሆነ መግባባት ላይ መድረስ መቻል አለባቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አቶ ዮናስ አዳይ በበኩላቸው ሁለቱም የትጥቅ ትግል ላይ የሚገኙት አካላት እንደ ሌሎች ፓርቲዎች ሁሉ ሀገራዊ የምክክር መድረኩ ላይ እንዲሳተፉ የሚጋብዝ ህጋዊ ደብዳቤ እንዳልተላከላቸው አምነው፣ ነገር ግን ይሄ የሆነው ህጋዊ አድራሻ ስለሌላቸው ነው በማለት መልስ ሰጥተዋል። በእርግጠኛ አጠቃላይ የሆነ ጥሪ አቀረብን እንጂ በተለይ በፍልሚያ ለሚገኙ ወንድሞቻችን፣ ወገኖቻችን ኦ ኤል ኤ ወይም ሮሞ ሊብሬሽን አርሚ እና ለፋኖ በጽሁፍ ፎርማል የሆነ ጥሪ እውነት አላቀረብንም። ያቀረብነው ምንድን ነው? በሚዲያ ላይ መንግስትም ሆነ ፍልሚያ ላይ ያሉቻችን የአንድ ቤተሰብ ጥል ስለሆነ የኢትዮጵያ ቤተሰብ ወንድም ወንድሙ ላይ እየተነሳ እየተገዳደሉ ስለሆነ ያለአንዳች ቅድመ ሁኔታ ያውን ግጭቱን ጦርነቱን አቁመው ወደ ጠረጴዛ ዙሪያ መጥተው ልዩነቶቻችን በዚያው ፈተን ኢትዮጵያን ገንባ የሚል ጥሪ አጠቃላይ ጥሪ ያቀረብነው እንጂ ስፐሲፊክ አድርገን ፎርማ ሊሆን ደብዳቤ ለነሱ አላቀረብንም። ፎርማል የሆነ ኦፊስም ስለማናውቅ ከዚህ የተነሳ ፎርማል የሆነ ወይም መደበኛ የሆነ ደብዳቤ ይዘን ጥሪ ለነሱ አላቀረብን፣ ያቀረብነው በሚዲያ ላይ ብቻ ነበረ። ከነሱ ጋር ስማማለው። በሌላ በኩል በሀገራዊ ምክክር ኮሚሽኑ ላይ ከተነሱት ቅሬታዎች አንዱ ኮሚሽኑ የተዋቀረው በመንግስት ተነሳሽነት መሆኑ እንዲሁም የኮሚሽኑ አባላት ደሞዝና የስራ ማስኬጃ ወጪዎችም በመንግስት መሸፈናቸው ነው። ኮሚሽነሩ ዶክተር ዮናስ በዚህ ጉዳይ ላይ ሀገርን የሚመራ ፓርቲና ሀገረ መንግስትን ለይቶ መረዳት እንደሚገባ በመግለጽ ኮሚሽኑ እየተጠቀመ ያለው የኢትዮጵያን ህዝብ የግብር ገንዘብ እንጂ የፓርቲን ገንዘብ አይደለም ይላሉ። ከእነሱ ብቻ ሳይሆን እዚህ ካሉትም እንደዛ አይነት ስሞታዎች፣ ጥያቄዎች ቀርበዋል። ምክንያቱም ያላችሁበት ጽሕፈት ቤት መንግስት ነው የሚል ነው። በኢትዮጵያ አማርኛ ቋንቋ በተለይ ስቴትና ጋቨርንመንት አገዛዝና ሀገረ መንግስት አንድ ላይ ስለሚደረጉ እንጂ ለእኛ ይከፍላል ቢሮ ብ ውስጥ ግን አሰነት ትናንትና የገነባው አይደለም። የኢትዮጵያ መንግስት ነው የኢትዮጵያ ህዝብ በከፈለው መዋጮ ወይም ደግሞ ግብር የተሰራ ህንፃ እንጂ ከአስር ሰላሳ ሀያ አመታት በፊት የተሰራ ህንፃ ነው የሚጠቀምበት። ያለ መዋጮ ነው ከህዝብ ገንዘብ ነው። በተመሳሳይ አሁንም ህዝብን አገልግል ደግሞ ተብይ ወደዚ ሲጠራ እዚያም የሚከፈለኝ የህዝብ ገንዘብ እንጂ የብልጽግና ወይም የአንድ አገዛዝ ወ ኢህአዴግ የደርግ ወይ ኃይለሥላሴ አይደለም። ይሄ በሚገባ ባይግን የዛቦት መግባት አለበት። ሚያዚያ አስራ ስድስት ሁለት ሺ አስራ ስድስት አመተ ምህረት የ ብሔራዊ ደህንነት ምክር ቤት ባወጣው መግለጫ የፕሪቶሪያውን ስምምነትና የሀገሪቱን ህገ መንግስት በመጥቀስ ሀገሪቱ ሊኖራት የሚችለው አንድ መከላከያ ሰራዊት በመሆኑ የታጠቁ ኃይላት ትጥቃቸውን በመፍታት ወደ ሰላም ስምምነት እንዲቀርቡ ጥሪ አቅርቧል። የኦሮሞ ነጻነት ሰራዊት ተወካዩ ጅሬኝ ጉደታ ይህንን ጥሪ እንደማይቀበሉ ገልጸው መንግስት ለማሸነፍ እንጂ መተማመን እንዲኖር እየሰራ አይደለም ሲሉ ከሰዋል። አቶ ጅሬኝ የኦሮሞ ነጻነት ሰራዊት ለውይይት እንዲቀርብ መሟላት የሚ የሚገባቸውንም ነገሮች አጋርተዋል። ህብረተሰቡ ጦርነት ነው ያለው። እነሱ በድርድር እንኳን ሲመጡ ሳይቀር ጦርነት ወጥ ነው። ኦፕሬሽን አዘጋጅተው ድሮን አቀናጅተው ድርድር ላይ ስንቀመጥ ብዙ ጊዜ ጦርነቶች ነበሩ የነበሩት። እና መተማመን እንዲኖር ሳይሆን አለመተማመን እንዲነግስ ነው የሚፈልጉት። ለምን ምክንያት እንደሆነ አይታወቅም። ድርድሩንም እነሱ የሚፈልጉት ለማሸነፍ፣ ለመደምሰስ፣ እንደዚህ አይነት ፖለቲካ ነው ይዘው የሚጓዙት ማለት ነው። ስለዚህ ከመንግስት አካል ለድርድር ለሰላም ቁርጠኝነቱ ቢኖር መደረግ የሚገባው ነገር ከጦርነት መውጣት፣ መላቀቅ፣ ወደ ህብረተሰቡ ሄደው ህብረተሰቡ ላይ ተኩሰው መግደል ማቆም፣ የሰብአዊ እርዳታዎች እንዲቀርቡ በር መክፈት፣ የፖለቲካ እስረኞችን መፍታት የፖለቲካ ድርጅቶች ራሳቸውን የሆነ ምንድነው ኦፊስ መክፈት እንዲችሉ ማድረግ ምንድን ነው ህብረተሰቡ ኮንፊደንስ እንዲኖረው ማድረግ መቻል ነው የሚያስፈልገው። ቴሮሪስት ናችሁ ብለው በፓርላማ ያስቀመጡትን ነገር እንዲነሳ ማድረግ እንደዚህ እንደዚህ አይነት ነገሮች ነው ማድረግ የሚገባቸው። በተመሳሳይ የአማራ ፋኖ በጎጃም ተወካዩ አቶ ማርሸትም ጠጠኛ በሚሊዮን ጠመንጃ አንስተን የሰው ህይወት እየገበርን መድረስ ያለብን አላማ ላይ እንደርሳለን ብለን እየተፋለምን ባለንበት ሰዓት ጠመንጃችሁን ጣሉና ምክክር ነው የሚል ሀሳብ ነው የተነሳው። ይሄ ደግሞ በዓለም ታሪክ የሌለ ተደርጎ የማይታወቅ ነገር ነው። ሚኒመም የምንጠይቃቸው ቅድመ ሁኔታዎች ከተሟሉ ለድርድር ልንቀርብ እንችላለን እንጂ ለምክክር አንቀረብም። ከዚያ በፊት እንመካከር ከተባለ አትሊስት የበደለን የጨፈጨፈንን ስርዓት ጥለን ከዚያ በኋላ እንደ ሀገር እንደ ኢትዮጵያ አንድ ቁመና ያለው ኢትዮጵያውያንን የሚመጥን ዘመኑን የሚዋጅ መንግስት ካቆመን በኋላ የበደለ ይክሳል፣ የቀና ይመልሳል፣ የሚጠጣል ይቀጣል፣ ይጠይቃል። ከዚያ በኋላ ነው ወደ ናሽናል ዲያሎግ የምንገባው። ነገር ግን ስርዓቱ እየጨፈጨፈ ባለበት ሰዓት፣ የሀገር ሀብት እየዋደመ ባለበት ሰዓት፣ ፋኖ ብቻውን ጠመንጃውን ጥሎ ከስርዓቱ ጋር ለመነጋገር ዝግጁ አይደለም። እኛ አንነጋገርም። በዚህ ጉዳይ ላይ አስተያየታቸውን የሰጡን ኮሚሽነር ዶክተር ዮናስ፣ ይህ የመንግስት ጥሪ እንጂ የእኛ አይደለም፣ እኛ የተኩስ አቁምን እንጂ መሳሪያ ጣሉ አላልንም ብለዋል። ሳይድ ግጭትን የሚያስወግድ ነገር ወደ ሰላም የሚያመጣ ማንኛውንም እንቅስቃሴ በእነሱም በኩልን በመንግስት በኩል እንደግፋለን። ዛሮ ግን ቴክኒካል ሰዎቹን እነዚህን በተመለከተ ከመንግስት ተገቢ ምላሽ ታገኛለች የሚል ጽኑ እምነት አለኝ። እዛ እንዲያውም ተኩሱን አቁማቸው ጦርነቱን አቁማቸው ልታችሁን ወደ ምክክር ነው ነው የሚያደርገ የነበረው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ የአማራ ፋኖንና የኦሮሞ ነጻነት ሰራዊትን ለሀገራዊ ምክክሩ ለመጋበዝ እንደ ኢትዮጵያ ቀይ መስቀል ያሉ ተቋማትን ለማነጋገር ተቋማቸው እየጣረ መሆኑንም ጨምረው ተናግረዋል። ከአሜሪካ ድምፅ ለተጠናቀረው ዘገባ ያደገረመው ከዋሽንግተን ዲሲ ኪነት ቤት የተሰኘው ተቋም መስራች የሆነችው ቤቴልሄም በቀለ ወጣቶች አእምሮአዊ ጤናና አካላዊ ጤናማነትን የሚያሳድጉበት ሙያዊ ምክር ትሰጣለች። ከሀብታሙ ስዩም ጋር ቆይታ አድርጋለች። ስለተቋሟ መሰራራት ከምታብራራበት ዘገባው ይጀምራል። ኪነት ቤት ሚስጥር ልንገር፣ ሀብታሙ ድሮ ተወዛዋዥ ነበር። ማለት አሜሪካ ውስጥ ነው ያደግኩት፣ ራሴ ተምሬ ልጆችንም ማስተምር ነበረ። ፐርፎርመንስ ሰራ ነበር እና በዛ ባህላችንን እንዴት አድርገን እንደምናሳይ፣ በዛ ምክንያት ነው ኪነት ቤት የተባለው። በኪነት ቤት ውስጥ ደግሞ ኔ ኮሚኒቲውን እንዴት አርጎ ስፔሻሊ ወጣቶች ላይ እንዴት አርጎ እንደረዳቸው ራሳቸውን ማወቅ እርስ በርሳቸው መታየት መረዳዳት የሚለውን ነገር አይቼ ነበር ማለት ነው፣ ገና ኩባንያው ከመከፈቱ በፊት ከመጀመሩ በፊት እና ያንን ነገር አድርጌ ከዛ ወደ ሌላ ዓለም ወደ ሌላ ስራ ዓለም ተሰማራው። ከዛ በኋላ ግን ወደ ኮቪድ ሊጀምር አካባቢ እንደገና ብዙ ነገር አየን። ብዙ ፈተናም ነበረ ያንን ነገር ለኮሚኒቲያችን ምንድነው ማድረግ አለብን። እስፔሻሊ ተያይዘን በጣም ተቀራርበን ያለ ኮሚኒቲ ነው፣ ጀነራሊ እንደሱ ነው ኦፕሬት ብናደርገው አይደለም እና ኮቪድ ሁላችንም በየጥግ ጥጋችን ሲያደርግ እንዴት አድርገን ነው እንደገና ያንን መገናኘት ማግኘት የምንችለው በማለት የተለያዩ አይነት ፕሮግራሞችን እየሰራው ይህንን ነገር ለምን እንደ አንድ ኳን እያድርጌ ኦርጋናይዝ በማድረግ አንጀምረውም? በማለት ነው የተጀመረው። ይነት ቤት አጀማመሩ ይሄ ከሆነ በኋላ ስራዎቹን እያጎለበተ የተለያዩ አገልግሎቶችን በማስተባበር ትውልድ ኢትዮጵያውያንን እያገዘ ይገኛል። እንደ ማህበረሰብም እንደ ግልም የሚዳረሱ አገልግሎቶቻችሁ ምን ይመስላሉ? እንደ ማህበረሰብ ብዙ አይነት ፕሮግራሞች ከኮቪድ ጀምሮ ቅድም እንዳልከው ከኮቪድ ጀምሮ ብዙ አይነት ፕሮግራሞች አድርገን ነበረ ማህበረሰቡ ምን አይነት ስኪል ነው የሚያስፈልገው ይሄ ጤንነትን ለማምጣት ምን አይነት ስኪል ነው የሚያስፈልገው ከሶሻል አስፔክት ከአስተሳሰብ ጀምሮ ማለት ነው ከአስተሳሰብ ከማስተዋልነት ጀምሮ ምን አይነት ነገር ነው የሚያስፈልገው ማለት ግን ስናቀርበው የማይከብድ ቀለል ባለ ሰው ባለበት ደረጃ የሚደርስ እና በውስጡ ግን ብዙ አይነት ነገር የሚያስተምር አይነት ፕሮግራሞች ነበረ ስናደርግ የነበረው። አሁን ደግሞ ስፔሲፊክ ኮችንግም ጀምረናል ዩዝ ዲቨሎፕመንት ላይም ብዙ አይነት ፕሮግራሞችም ስልሰራ ስለነበረ የወጣቶች ደግሞ አይምሮ የሆነች ገና ዲቨሎፕ እያደረገ ስለሆነ ያን ያን ላይ ምንድን ነው የሚያስፈልገን የሆነ አይነት አዶልት ወይም ትልቅ ሰው ሲሆን የሆነ ነገር የምናመጣው ነገር ከፈለገ ዛሬ ማድረግ ያለብን ምንድን ነው በማለት እሱ እሱ ላይ ብዙ አይነት ኮችኝ እና የተለያዩ ቦታዎችን ሄዱኝ የሄድኩኝ ያው ኪነት ቤትንም ረፕሬዘንት በማድረግ ማለት ነው። ስፒኪንግ ኢንጌጅመንትም አደርጋለው ስለዚሁ አይነት ሞልቲ ጀነሬሽናል ነው። እናቶቻችን አባቶቻችን፣ ወጣቶችንና ልጆችን በሙሉ ያለበት እንዴት አድርገን ነው እርስ በርሳችን መተያየት የምንችለው፣ እርስ በርሳችን እንዴት አድርገን ነው መረዳዳት የምንችለው ከመርዳታችን በፊት በማለት ብዙ አይነት የተለያየ አይነት ፕሮግራሞችን እያደረግን ነው። ሞስሊ ደግሞ ቨርቹዋል ናቸው። ሰውም መርዳት መድረስ እንዲችል ሶሻል ሚዲያ ላይም እሱ ላይ ነው በብዛት ሰው የሚያገኝ። ሶሻል ሚዲያ ላይ የተለያዩ አይነት ፕሮግራሞችንም አደርጋለሁ። አሁን ደግሞ ወደ ቲክታክም ገብቻለሁ ሕዝቦቻችን በሙሉ እዛ ስላሉ ወጣቱንም ባለበት ለመድረስ። በአሁኑ ጊዜ ወጣቶች ለቴክኖሎጂ እጅግ የቀረቡ፣ ለማህበራዊ መገናኛዎች የቀረቡ ናቸው። እነዚህ የቴክኖሎጂ በረከቶች ወጣቶችን እየፈተኑ ስለመሆናቸው ይነገራል። እነዚህን ጉዳዮች በማመጣጠን ረገድ ለወጣቶች የምትሰጧቸው ምክሮችና የምትሰጧቸው አገልግሎቶች ምን መልክ አላቸው? እውነትህን ነው ወጣቶች ስንል አንደኛ እንደ እድሜው ይለያያል አይደለም በጣም ትናንሾች ልጆች አስር አመት ምናምን ገና ብሬናቸው ዲቨሎፕ የሚያደርገው ስቴት የተለየ ነው አስራ ሦስት አስራ አራት አስራ አምስት ሲሆን ደግሞ የተለያየ ነው እና ትኩረቱ እዛ ላይ ራሱ በጣም የተለያየ ነው አንድ አንዱ ትልቅ ነገር ነው እና ኢች ስቴት የተለያየ አይነት ምክር ነው የሚያስፈልገው አንድ እሱ ነው ሁለተኛ ነገር ደግሞ ቴክኖሎጂ በቃ እዚህ ያለ ነገር ማምለጥ የማንችለው ነገር ነው እና በምን አይነት ሁኔታ ነው ለቤተሰቦቹም ሄልቲ በሆነ መንገድ ባውንደሪ ሴት የምናደርገው እንዴት ነው? ወጣቱንም ደግሞ ሁሉንም ነገር እንግዲህ የምናየውም የምንሰማውም ወደ ውስጣችን ነው የሚገባው። እና ምንድን ነው የምንሰጣቸው? ምንድን ነው እነሱን የሚረዱትና የሚረዳቸው ነገር? ምን አይነት ፕሮግራሞች ለማድረግ የምንችለው የሚል ነገር ላይ ነው እና ይሄ ደግሞ አሁን ደግሞ ቴክኖሎጂ እየተስፋፋም ስላለ ትናንሽ ልጆች እኔም የራሴ ልጅ አለኝ። ከትናንሽ ልጆች ደረጃ ጀምሮ ነው እንግዲህ ኢምፓክት እያደረገን ያለው። እናንተ ባደግንበት ዘመን ብዙ ቴክኖሎጂ አልነበረም። አይምሯችንንም ውጭ በመውጣት ናቹራል ሰን ላይት በማግኘት ብዙ አይነት ነገር በንፊት አድርገናል። ወጣቶች ግን ይህን ይህን ነገር ቤት ያደርጋል። አድቫንቴጅ አለው፣ የእውቀት ጊዜ ነው። ብዙ ነገር ማወቅ ይችላል። ነገር ግን በትንሹ ብለህ ቫይታሚን ዲ ጥረት ይመጣል በጣም ምክንያቱም ውጭ አይወጡም ውስጥ ሆኖ ነው የሚሰራው ሁሉ ነገር ውስጥ ነው። እና አይምሮ የቫይታሚን ዲ እጥረት ደግሞ ለዲፕሬሽን ለብዙ አይነት ነገር ክፍተት ይሰጣል። እና ምንድን ነው አድቫንቴጁ ለእናንተ? ኦኬ ይሄንን ከሆነ እንዴት አድርገን ነው ባውንደሪ ታ የሆነ ባውንደሪ መስራት እና ማድረግ ያለብን? አንድ ሁለተኛ ነገር ደግሞ ፕሮግራሞችን በመፍጠር ለልጆች ከዛ ነገር ስቦ ወደ ሌላ ነገር የሚያደርግ የሚወስድ ነገር ፕሮግራሞች መፍጠር በአካልም ሆነ ቨርቹዋልም ቢመጡ እንኳን ኮንሱም የሚያደርጉት ነገር ጠቃሚ ስለሆነ ወደ ዝም ብሎ ፍዝዝ ብሎ ፍዝዝ ብሎ ወደ ባየር ላይ ምንም ሳያስቡ ሰብኮንሸስሊ ዝም ብሎ መፍሰዝን የማያደርግ ነበር፣ አክቲቭሊ ፓርቲሲፔት እንዲያደርጉ የሚረዳቸውን ነገር ላይ ፎከስ እንድናደርግ ነው እኔ ለወጣቶች የምመክረው። ለቤተሰቦች እንግዲህ አንቺን ጨምሮ የተለያዩ ሰዎች የተለያዩ ተቋማት በተናጠል ማህበረሰባዊ ጤናማ አኗኗር ዙሪያ የራሳቸውን ሀሳብ የራሳቸውን መድረክ ሲያዘጋጁ ሲያካፍሉ፣ ያለ በትውልድ ኢትዮጵያውያን ዘንድ ይሄ ሀሳብ ምን ያህል ሰርጸዋል? ምን አይነት ነገሮች ሊስተካከሉ ይገባል? ወደሚፈለገው ደረጃ እንዲደርስ የተለያዩ አይነት ሰዎች መኖራቸው በጣም ደሴናል ምን ያህል እየረዳ ነው? በጣም ለውጥ አለው ማለት በጣም ምክንያቱም በኮቪድ ጊዜ የነበረው ሶሻል ሚዲያ ላይ የነበረው በጣም ብዙም ነገርም ስለነበረ በሀገራችን በዛ ሰሞ በጣም ብዙ ኢሞሽናል ፔን ነበረ። ሜንታል ጭንቀትም ነበረ በዛ ሰዓት ኮቪድ እራሱ ያመጣው በኛ ሀገርም የነበረው ነገር ስላለ ማለት ነው እና ያ ነገርን ትንሽ በትንሽ ፕሮሰስ እንድናደርግ ራሳችን ላይ እንድናስተውል መ ምንድን ነው ወደ ውጭ ብቻ ወደ ውጭ ብቻ እየጠቆምን ሳይሆን ወደ ራሳችንም እየተመለከትን እያስተዋልን ነቱ ጋኔ ምንድን ነው የሚሰማኝ? ለምንድን ነው እንደዚህ የሚሰማኝ የሚለውን ነገሮችን እያደረግን እየሄድን ስለሆነ በጣም ብዙ እውነቱን ለመናገር በጣም ብዙ ሶሻል እንትኑ ስታየው፣ ሶሻል ቴምፕሬቸሩን ቼክ ስታደርገው በጣም ልዩነት አለው። ብዙም ደግሞ ስራ አለ ማለት አክቲቭሊ ያው ደስ የሚለው እኛ ሁልጊዜ ሂል ማድረግ እንችላለን። ሁልጊዜ ጊዜ መለወጥ እንችላለን። እግዚአብሔር የሰጠንም ጸጋ እሱ ነው። ራሳችንን እንዴት አርገን ነው መንገዱን ለማክፈት እና ለመራመድ በበሩ ውስጥ ለመራመድ በጣም ኦፖርቱኒቲ አለን። ግን ብዙ የተሸከመ ሰው ሶሻሊም ደግሞ ብዙ አይነት እኛን ኢንዲቪጁዋሉን ሰፖርት የማያደርጉ አስተሳሰቦች አሉ። ያንን ያንን ነገር ሰግተን ራሳችን ላይ ሰርተን እርስ በእርሳችን ላይ ለመስራት እሱ ላይ በጣም መስራት ያለብን ይመስለኛል። ኮልቸርም አለው አይደለም? እዚህ ስትመጣ ኢትዮጵያነትን ሳትለውጥ ሳትቀይር በአሜሪካ ውስጥ ደግሞ ያችን ደግሞ ኮልቸር አዳፕት ታደርግ እና ሰብ ኮልቸር ክሬት ይደረጋል። ያስ ነገር ምንድን ነው የሚያሳየን? ኢትዮጵያነታችንን ስታትለወጥን ድረስ ምን አይነት ነገር ነው ማድረግ ያለብን? ራሳችንም ሰፖርት የሚያደርግ ማህበረሰቡንም ሰፖርት የሚያደርግ እንደዚህ እንደዚህ አይነት ነገር ላይ እንዳየሁት ከሆነ ስቲል ስራ ያስፈልጋል ይሄ ሁለንተናዊ የጤና ጉዳይ ማህበረሰብን በሰፊው የሚነካ ተጽዕኖ እስከ ማህበረሰብ ድረስ የሚደርስ እስከ ሀገር እስከ በርካታ ህዝቦችን የሚያጠቃልን እንደሆነ ይታወቃል። ነገር ግን መጀመር ያለበት በግል ከምናደርጋቸው እንቅስቃሴዎች ወይም በግል በቤታችን ውስጥ ከምንተገብራቸው ተግባራት ጋር የተያያዘ መሆኑ በተለያዩ ጊዜዎች ሲገለጽ ሰምቻለሁ። ሁለንተናዊ ጤናን በማዳበር ረገድ ትኩረት ልንሰጣቸው የሚገቡ ጉዳዮች አሉ ወይ? ትልቁ ነገር ማስተዋል ነው። ማለት ራሳችንን አብዘርቭ ማድረግ ማየት እና ፓተርናችንን ማስተዋል አንድ ነገር ኢሞሽናችንን ኢግኖር ለማድረግ አሁ ትልቁ ነገር ማለት ነው። እኛ ብዙ ጊዜ ትናንሽም ሆነን ስናለቅስ ምን ያስለቅስሃል፣ ምን ያስለቅስሻል? ተብለን የምናለቅስበት ሪዝን ግን አለ። እነዛ እነዚያን ነገሮች ዝም ማስተዋል ተለማምደን አክሴፕት ስለማይደረግ ማለት ነው። ወይንም በሌላ መንገድ ደግሞ ልክ አንድ ነገር ኢሞሽናችን ሲመጣ ቶሎ ብሎ ያባብሉናል፣ ቶሎ ብሎ ዝም ያስብሉናል። እና ፍላጎቱ እኛን ለመርዳት ቢሆንም ኢምፓክቱ ግን ራሳችን ስሜታችን እንዳንመለከተው እንዳናስተውለው፣ የቱ ጋር ከስር ያለው ድራይቪንግ ፎርሱ አስተሳሰቡ ምን እንደሆነ እንዳናስተውል ያደርጋልና ራሳችንን ማስተዋል ስንጀምር ራሳችንን መለወጥ ከፈለግን ኮሚኒቲ ሰፖርት የሚያደርገውን ይሄንን ለውጥ ሰፖርት የሚያደርገውን ነገር ራሳችንን መረዳት የማይሆን ነገር ለእኛ ማስቆም አንዳንድ ጊዜ እንደዛ ማለት እኮ ሰውን ሙሉ ለሙሉ ጥጥ እስክትል ድረስ ላትረዳት ትችላለህ። ከዛ በፊት ልታቆም ትችላለህ። ያንን እርዳታ ከአንተ የሚያገኝ ሰው ደስ ላይለው ይችላል እና አንተ ግን የምታስበው እኔ ከወደኩኝ እኮ አንተንም ማረዳ ማንችንም ማረዳ ምን የሚለው በሚለው ነገር ላይ ስለሆነ እንደዚህ ነው እና እንደዚህ እንደዚህ አይነቶችን ነገር ራሳችን ላይ ማስተዋል ብንጀምር ለራሳችን ብቻ ሰው ለሰው ራሱ በጣም ይረዳል። የቱ ጋር ነው የምጀምረው? ለምንድን ነው የምጀምረው? ምንድን ነው ማድረግ የምፈልገው? ምን እያደረግኩ ነው አሁን? በሚለው ላይ ብቻ ብንሰራ እና ራሳችንን እንዴት ነው በፍቅር መገኘት ለራሳችን ለሰው ትናንሽ ልጅ ያለን አሁን ትንሽ ልጅ ብቻ የወስድ እያደረገ እየተነሳ ሲወድቅ እየተነሳ ሲወድቅ ምንድን ነው የሚለኝ? አይዞህ በርታ አይደለም? እኛም እየተነሳን ስንወድቅ አይዞሽ በርቺ እያለን ራሳችን አብዘር ብናደርግና ኮሚኒቲ ቢልድ ብናደርግ በጣም ይረዳናል። የኪነት ቤት የመቼ ዘመን ህልሞች ምን እንደሆኑ ጠቅላላ አድርገሽ ብትነግሪ ነው። በስካሁኑ ጥረት እዚህ ደረጃ ላይ ደርሳችኋል። በርካቶችን ለማገዝ፣ በርካቶችን ለማንቀጥ ችላችኋል። የመጪ ዘመን ህልማችሁ፣ ግባችሁ ምንድን ነው? አስተሳሰባችን ሰፋ እያደረገን ነው። ምን ማለት ነው? ወጣቶችን ለመርዳት እናትና አባቶችን መርዳት አለብን። ወጣቶችን ለመርዳት ኮሚኒቲን ቢልድ ማድረግ አለብን። ያ ወጣቶች ፊቸር ናቸው። ፊቸር እኮ የሚያዩትን እያዩ ነው። ወደ ፊቸርም የሚመለከቱት እና እኛ ሴቱ ጋር ነን በማለት ተያይዘን እንዴት አድርገን ነው ወደፊት የምንሄደው የሚለው ነገር ላይ እየሰራን ነው። አሁን በወራንዴ ለእናቶች ዌልነስ ፎር ማምስ የሚባል ፕሮግራም አለ። ፍሪ ነው፣ ለኮሚኒቲ ያደረጉት በዙም ነው። ጀምረናል ማለት ነው። አሁን ሶስተኛውን አራተኛው ወር ላይ ነን ያለ ነው። ዌልነስን ሙቭመንትም ላይ ደግሞ የሆነ ነገሮችንም እየሰራን ነው። አሁን ቦታ እየፈለገን ነው። ባለፈው ባለፈው እኔን እናንተ እዛ ላይ ተገናኝተን ነበር። እና ሙቭመንት ፎር ዌልነስ የሚባል ፕሮግራም ከዚህ በፊት በኮቪድ ጊዜ አድርገን ነበረ ውዝዋዜ ፎር ዌልነስ። አሁን ደግሞ ወደዛ በአይምሯችን የምናስባቸው ነገሮች በሰውነታችን ላይ ስለሚያርፉ ያንን ነገር እንዴት አድርገን ነው ሪሊስ የምናደርገው በማለት እሱም ላይ ይደረጋል። ወጣቶችንም ደግሞ በተመለከተ የተለያዩ አይነት ፕሮግራሞችንም እያዘጋጀን ነው። አንደኛው ቨርቹዋል ነው ግን ለእነሱ ሞር ኢንፐርሰን የሆኑ ነገሮች ያው ዲሲ አካባቢ ነው ያለሁት እኔ በዛ አካባቢ ለማድረግ እና ከኢትዮጵያን ኮሚኒቲዎች ጋር ደግሞ በተለያየ ሴት ባሉት አንድ ላይ እነሱ ጋር በማስራት ፕሮግራሞችን ክሬት ለማድረግ ሰፖርት ለማድረግም ዝግጁ ነን። ያው ሁሉም ቦታ መድረስ ስለማልችል እኔ ግን ሲስተሙን ክሬት አድርገን በምን አይነት መንገድ ነው ነገሮች የምናሰራጫው የሚለው ነገር ላይ ኢትዮጵያ ኮሚኒቲዎች በተለያየ ሴት ያሉት በዚህ አጋጣሚ ከኔጋ ፓርትነር ማድረግ ከፈለጉ ብንሰራ አንድ ላይ በጣም ደስ ይለኛል የኪነት ቤትም ዓላማ ዋናው አንድ ሚሊዮን ሰዎችን በአስር ዓመት ውስጥ ለወልነስ ኮቸር ወልነስን ቢልድ ለማድረግ ሰፖርት ለማድረግ ነው እና ወደ መቶ ኦርጋናይዜሽኖች ጋር መስራት እንፈልጋለን ፓርትነር ማድረግ እንፈልጋለን እና እንደዚህ እንደዚህ አይነቶችን ሀሳብ የሚጋሩ አብረን የምንሰራ ሰዎችም ስለምንፈልግ ትልቅ ነገር ነው። ብዙ ነገር መስራት ስላለብን አንድ ላይ እንዴት አድርገን ነው የምንሰራውን የሚለው ነገርንም እያሰብን ነው። በቀለ ኪነት ቤት በተሰኘው ተቋምሽ አማካኝነት ትውልድ ኢትዮጵያውያን በሁለንተናዊ ጤና ጉዳይ ሊያገኟቸው የሚገቡ ሀሳቦችን በማቀበል አገልግሎቶችን በመስጠት ላይ ትገኛለሽ። ስላጋራሽን ሀሳብ፣ ስላቀበልሽን ሀሳብ ሁሉ በእጅጉ አመስጋኞች ነን። በጣም አመሰግናለሁ። በአድማጮቼ እና በተመልካቾቼ ስም በጣም አመሰግናለሁ። ስራኤል ጋዛ ግጭትን በተመለከተ የዩናይትድ ስቴትስ ትምህርት ቤቶች እና ዩኒቨርሲቲዎች በተቃውሞ ሰልፎች እየተናጡ ነው። ተከታዩ ዘገባ በዚህ ዙሪያ ያተኩራል። በአሜሪካ ዙሪያ እየተስፋፋ ያለው የፍልስጤማውያን ድጋፍ እንቅስቃሴ የተጀመረበት የኒውዮርኩ ኮሎምቢያ ዩኒቨርሲቲ ተማሪዎች ዩኒቨርሲቲዎቻቸው ከእስራኤል ጋር ግንኙነት ባላቸው ኩባንያዎች ውስጥ የተመደቡ መዋለ ነዋዮቻቸውን በይፋ እንዲያሳውቁና እንዲያወጡ በመጠየቅ ላይ ናቸው። በተጨማሪም ዩናይትድ ስቴትስ ለእስራኤል የጦር መሳሪያ እርዳታ መላኳን እንድታቆም ጠይቀዋል። የአሜሪካው የተማሪዎች ተቃውሞ ወደ ሌሎች የዓለም አካባቢዎች እየተስፋፋ ሲሆን፣ ትናንት ማክሰኞ ጀርመን በሚገኘው በርሊንስ ፍሪ ዩኒቨርሲቲ የተቃውሞ ሰልፍ ተካሂዷል። ጀርመን፣ ፈረንሳይ እንግሊዝ እንዲሁም ጋዛ የሚገኙ ተማሪዎች የአሜሪካ ተማሪዎች ለያዙት እንቅስቃሴ አድናቆታቸውን እየገለጹ ናቸው። ኢራን በበኩሏ በአንዳንዶቹ የዩናይትድ ስቴትስ ዩኒቨርሲቲዎች ፖሊሶች ተቃዋሚዎችን ለመበተን የወሰዱትን እርምጃ ነቅፋለች። የኢራን መንፈሳዊ መሪ አያቶላ አሊ ሀሚኒ በኤክስ ገጻቸው ለተማሪዎቹ ያላቸውን ድጋፍ ገልጸዋል። የመካከለኛው ምስራቅ ተቋም አባል የሆኑት አሌክስ ቫታንካ እንዲህ ሲሉ አስተያየታቸውን ሰጥተውበታል። በአለም ዙሪያ እንደ ሩሲያ ቻይናና በኢራን ያሉ አንዳንድ ዋና ዋና ዩናይትድ ስቴትስ ባላንጣዎች ይህንን የተቃውሞ እንቅስቃሴ ገፋ አድርገው ስለ አሜሪካ ዲሞክራሲ ጤናማነት አሜሪካ እውነኝ የምትለውነች ወይ የሚል መሰረታዊ ጥያቄ ለማንሳት ይጠቀሙበታል። አንድ ኢራን የሚገኝ ዩኒቨርሲቲ ከዩኒቨርሲቲያቸው የሚባረሩ ተማሪዎችንና መምህራንን እኔ እቀበላቸዋለሁ ብሏል። የመካከለኛው ምስራቅ ተቋሙ አሌክስ ቫታንዳ ግን የአሜሪካ ኮሌጆች ተማሪዎች ትኬት እየገዙ ግር ብለው ተሳፍረው ወደ ትሄራን ይሄዳሉ ብለው እንደማይጠብቁ ነው የገለጹት። በቺካጎ ዩኒቨርሲቲ ተባባሪ ፕሮፌሰሩ ፖል ፓስት በበኩላቸው ይህ የአሁኑ የተማሪዎች የተቃውሞ እንቅስቃሴ እንደ አውሮፓውያን የዘመን አቆጣጠር በ1960ዎቹ መጨረሻ በቪየትናም ጦርነት ላይ በስፋት የተቀጣጠለው የተማሪዎች ተቃውሞ በነበረበት ደረጃ ገዝፎ ይዘልቃል ብለው አይጠብቁም። እንቅስቃሴው ከውስጥ ተነሳሽነት የመጣ ተሳታፊዎችም ጉዳዩ በጥልቀት የሚያሳስባቸው ቢሆንም ለምሳሌ በቪየትናሙ ጦርነት የወታደር ምልመላ ጊዜ በነበረው ደረጃ የዩናይትድ ስቴትስን ህዝብ በስፋት የሚያንቀሳቀስ ትልቅ ጉዳይ የሚሆን አይደለም የቻይና መሪዎች የተማሪዎቹን የተቃውሞ እንቅስቃሴ በተመለከተ ምንም የተናገሩት ነገር የለም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንክን መንግስት ተ ቀዳሚ ሰልፍ በጥብቅ ክልክል በሆነባት በቻይና በቅርቡ ባደረጉት ጉብኝት በአሜሪካ ዩኒቨርሲቲዎች እየተካሄደ ስላለው ተቃውሞ እንዲህ ሲሉ አድናቆት ሰጥተው ተናግረዋል። በእኛ አገር ዜጎቻችንን አመለካከታቸውን፣ ስጋቶቻቸውንም ሆነ ቁጣቸውን በፈለጉበት ሰዓት ይገልጻሉ። ይህም የዲሞክራሲያችን መለያ ምልክቱ ነው። ብሊንከን ይህንን ቢሉም ተቃዋሚ ሰልፈኞቹ ስለ ሐማስ ታጣቂዎች ምንም አለመናገራቸውን ግን ተችተዋል። ሐማስ በሲቪሉ ሕዝብ ውስጥ መደበቁን ማቆም አለበት፣ ታጋቾቹን ይልቀቅ፣ ፍልስጤማውያንን ከሞት ለመጠበቅ ትጥቁን ማውረድ ይኖርበታል ብለዋል ብሊንከን። ዘገባችን ተጠናቀቀ።